ስፖርት ጤና ይስጥልኝ አድማጮች በቶሮንቶና በአምስተርዳም የማራቶን ሩጫ ፉክክሮች ኢትዮጵያውያን አትሌቶች በሁለቱም ጾታዎች ድል ቀንቷቸዋል አዲስ አበባ ውስጥ ነገ ስለሚጀምረው የአፍሪካ እግር ኳስ ኮንፌዴሬሽን ካፍ 46ኛ መደበኛ ጠቅላላ ጉባኤ በተመለከተ ቃለመጠይቅ አሰናድተናል በሳምንቱ መጨረሻ ላይ ስለተከናወኑ የእግር ኳስ ውጤቶችም ዳሰሳ አድርገናል አብራችሁን ቆዩም በቅድሚያም አትሌቲክስ። ኢትዮጵያውያን አትሌቶች በቶሮንቶ ማራቶን በወንድም በሴትም አሸነፉ። ትናንት ካናዳ ውስጥ በተካሄደው የቶሮንቶ ማራቶን ኢትዮጵያውያት አትሌቶች አምስተኛ ብቻ ጣልቅ አስገብተው ከአንደኛ እስከ ስድስተኛ ተከታትሎ አሸንፏል። ኢትዮጵያዊቱ አትሌት ዋጋይነሽ መካሻ ከምንጊዜውም በላይ ብርቱ ተፎካካሪ በመሆን የቦታውን ክብረ ወሰን አሻሽላ ለድል በቅታለች። አትሌት ዋጋይነሽ ርቀቱን በሁለት ሰዓት ከ20 ደቂቃ ከ44 ሰከንድ በመሮጥ ነው አንደኛውና ያጠናቀቀችውም ዋካይነሽን ተከትለው በሁለተኛነትና ሶስተኛነት ያጠናቀቁትም የአገሯ ልጆች አትሌት ሮዛ ደረጀና አትሌት አፈራ ጉደፋይ ናቸው። ሶስቱም ኢትዮጵያውያት አትሌቶች ባለፈው ዓመት በቦታው ተይዞ የነበረውን የ2 ሰዓት ከ22 ደቂቃ ከ16 ሰከንድ ክብረ ወሰን ማሻሻል ችሏል። አራተኛ መሰረት ገብሬ እንዲሁም አምስተኛ ረድኤት ዳንኤል በመግባት ሩጫውን ኢትዮጵያውያት ብቻ አስመስለውት ነበር። በመሃላቸው አምስተኛ ጣልቃ የገባችው ካናዳዊቷ ናታሻ ኦድካናት፣ ኬንያዊቷ ሯጭ ሊዲያ ሲሚዩ የስምንተኛ ደረጃ አግኝታለች። ኢትዮጵያውያንና ኬንያውያን ብርታታቸውን ባሳዩበት በወንዶች ተመሳሳይ ርቀትም ኢትዮጵያዊው ሯጭ ሙሉጌታ አሰፋ ሁለት ሰዓት ከሰባት ደቂቃ ከ16 ሰከንድ በመሮጥ አሸናፊ ሆኗል። ኬንያውያን ሯጮች ዶሚኒክ ንጌኖ እና ኖሃ ኪም ኬምቦይ የሁለተኛና ሶስተኛ ደረጃ አግኝተዋል። ኢትዮጵያዊው አትሌት ኃይሉ ዘውዱ አራተኛ፣ ኬንያዊው ብሪያን ኪፕሳንግ አምስተኛ፣ ሌላኛው ኢትዮጵያዊ አትሌት ጊዜ ያለው አያና ስድስተኛ ደረጃ በማግኘት ተከታትለው ገብቷል። በሌላ የአትሌቲክስ ዜና ኔዘርላንድ ውስጥ ትናንት በተከናወነው የአምስተርዳም ማራቶን ኢትዮጵያውያን አትሌቶች በሁለቱም ጾታ ድል አድርጓል። በሴቶች ፉክክር አትሌት የዓለም ዘርፍ የዋላው ሁለት ሰዓት ከ16 ደቂቃ ከ52 ሰከንድ በመሮጥ የቦታውን ክብረ ወሰን አሻሽላ በአንደኛነት አጠናቃለች። በተመሳሳይ የወንዶች ፉክክር ደግሞ አትሌት ጸጋዬ ጌታቸው በ2 ሰዓት ከ5 ደቂቃ ከ38 ሰከንድ ቀዳሚ ሆኖ በማጠናቀቅ ለድል መብቃቱን የኢትዮጵያ አትሌቲክስ ፌዴሬሽን ዘግቧል። አድማጮች የአፍሪቃ እግር ኳስ ኮንፌዴሬሽን በምጻሩ ካፍ 46ኛ መደበኛ ጠቅላላ ጉባኤ አዲስ አበባ ውስጥ በነገው ዕለት ይጀምራል። እንግዲህ የጉባኤው ተሳታፊዎች አዲስ አበባ መግባታቸው ዛሬ ታውቋል። የስፖርት ጋዜጠኛ ውና ታደለ፣ የጉባኤው ዋነኛ አጀንዳ ምን ይሆናል ተብሎ ይጠበቃል? በዋናነት ያው የጉባኤው አጀንዳ በብዛት አንዳንድ የሕግ ክፍተቶችን ለማሻሻል ወይ ደግሞ አንዳንድ ሕጋዊ ጉዳዮችን ለማሻሻል የሚደረግ ይሆናል የሚል ግምት ነው ያለኝ። ዋነኛው የመወያየ ሲሆን የመገምተው ከሰባ ዓመት በላይ የሆናቸው የእግር ኳስ አስተዳዳሪዎች በካፍ ፕሬዚደንታዊ ምርጫ የመካፈል እድል የላቸውም። ይህ በአዲሱ የካፍ ህግ ህገ ደንብ መሰረት የተከለከለ ነው። ስለዚህ ይህንን ህግ ለማሻሻል አንዳንድ አባል ሀገራት ሙከራ የሚያደርጉበት ጉባኤ ይሆናል የሚል ሰፊ ግምት አለኝ። ለምሳሌ እንደ ግብጽ ያሉ ሀገራት በቀጣይ የካፍ ፕሬዚደንታዊ ምርጫ መጋቢት ሁለት ሺህ አስራ ሰባት ለሲካሄድ እነዚህ የህግ ጉዳዮች መሰናክል እንዳይሆንባቸው ይፈልጋሉ። ስለዚህ ድጋሜ ከሰባ ዓመት በላይ የሆኑ ተወዳዳሪዎች በእድሜያቸው ማለት ነው በውድድሩ እንዲሳተፉ በካፍ ፕሬዝደንት የምርጫ እንዲሳተፉ የሚደረግ ጥረት ሊሆን ይችላል የሚል ግምት አለኝ በካፍ ጠቅላላ ጉባኤ አዲስ አበባ ላይ ሲካሄድ ነገር እንግዲህ እንደሚታወቀው ኦምና ኢትዮጵያ በካፍ ውሳኔ መሰረት በቂ ካፍ የሚፈልገውን አይነት ስቴዲየም በማጣቷ የተነሳ እግር ኳስ ውድድሮችን በሰው ሀገር ነው የምታካሄደው። የካፍ 46ኛው መደበኛ ጠቅላላ ጉባኤ ነገ ከመጀመሩ በፊት ጠቅላይ ሚኒስትር አብይ አህመድ ከ ጉባኤው ተሳታፊዎች መካከል የካፍ ፕሬዚዳንት ፓትሪስ ሞትሴፔ እንዲሁም ሌሎች የስራ አስፈጻሚ አካላት ጋር በመሆን በመጠናቀቅ ላይ ያለው የአደይ አበባ ስታዲየምን በጋራ ጎብኝተናል ብለው ጽፏል። ምናልባት አንተ ስታዲየሙን ጎብኝተው ከሆነ ምን ደረጃ ላይ ይገኛል? ይሄስ ጉብኝት አንድምታው ምንድን ነው? ወደፊት ኢትዮጵያ እግር ኳስ በሀገሯ እንድታካሄድ እድል የሚከፍት ነው ወይንስ ከኢትዮጵያ አዘጋጃለው የአፍሪካ ዋንጫን ከምትለው ጋር የሚያያዝ ነው? ጠቅላይ ሚኒስትሩ ከካፍ ፕሬዚደንት ፓትሪስ ሞሴፔ ጋር ከስቴዲየሙ ጉብኝት አስቀድሞ ውይይት ማድረጋቸውን ጠቅሷል። የውይይቱ አጀንዳ ምን ነበር የሚለው በግልጽ የተበራራ ነገር የለውም። ግን እኔ እንደምገምተው በቀጣዩ ሁለት ሺህ ዘጠኝ የአፍሪካ ዋንጫን ለማዘጋጀት የኢትዮጵያ ከፍተኛ ፍላጎት አላት። ይህንንም የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት አቶ ኢሳያስ ጅራ በፌዴሬሽኑ ጠቅላላ ጉባኤ በመስከረም ወር በነበረው ማለት ነው ገልጸዋል። ስለዚህ ሙሉ ለሙሉ ሊያያዝ የሚችለው የኢትዮጵያ አፍሪካ ዋንጫን ለማዘጋጀት ድሉ እንዲሰጣት የማሳመን ስራ ሊሆን ይችላል። ስለዚህ ስቴዲየሙን ማሳየታቸው፣ የግንባታ ምዕራፎች መሄዳቸውን ማሳየታቸው ካፍ ኢትዮጵያ ላይ እምነት እንዲጠል ለመገፋፋት ያለ ነው ይመስለኛል። የስቴዲየሙ ግንባታ በእርግጥ በተለያዩ ምዕራፎች የተከፋፈለ ነው። ገና የፊኒሽንግ ስራዎች ይቀሩታል። ያው ዋነኛው ደግሞ የፊኒሽንግ ስራ ስለሆነ እሱ የሚቀሩት ጉዳዮች ናቸው። ግን አላማው የጉብኝቱ አላማ እንደኔ እንደኔ ኢትዮጵያ ሁለት ሺ አስተኝ ላይ የአፍሪካ ዋንጫ ለማስተናገድ ብቁ የሆኑ ስቴዲየሞች ይኖሯታል የሚል መልእክት ለካፍ ፕሬዚደንት ለመስጠት ይመስለኛል። እንግዲህ ቀጣዩን የአፍሪካ ዋንጫን የምታዘጋጀው ሞሮኮ ነች። እንግዲህ ወደ ሰሜን ማለት ነው። በቀጠና የተከፋፈለ ነው። ቀጥሎ ደግሞ ወደ ምስራቅ ይመጣል። ወደ ምስራቅ አፍሪካ እንደ ጎርጎሮስ አቆጣጠር በ2029 ኢትዮጵያ የአፍሪካ ዋንጫን ማዘጋጀት ትችላለች ብለህ ትገምታለህ? ምንም እንኳን ስቴዲየሞች ተገንብተው ቢጠናቀቁም ከቀጠናዊ ውሳኔዎች አንጻር የካፍ ደንብ ላይ የአፍሪካ ዋንጫ የሚያስተናዱ ሀገራት እንደዚህ እንደዚህ መሆን አለባቸው የሚል ጉዳይ ሳይሆን የስንት ስቴዲየም ያስፈልጋቸዋል ምን ምን መሟላት አለበት የሚለውን ነው የሚያስቀምጠው። የውድድር ደንቡ ላይ ግን በውስጥ ካፍ አዲስ የሚመስል መመሪያ አውጥቷል። አንደኛው ካስታወቅ ከሁለት ሺ አስራ ዘጠኝ ግብጽ ካስተናገረች በኋላ የነበሩት ሶስት የአፍሪካ ዋንጫዎች በምዕራብ አፍሪካ ሀገራት እንዲስተናገዱ ነበር ቅድሚያ ያወጣው። ያው እንደ ጊኒ ያሉ ሀገራት ማስተናገድ ባለመቻላቸው መብቱን ተነጥቀዋል። ካሜሩንና ኮትዲቯር ግን እንዲያስተናግዱ እድል ተመቻችቶላቸው ነበር። ካፍ በአዲሱ መመሪያው መሰረት የአፍሪካ ዋንጫን በተደጋጋሚ በአንድ ክፍለ አጉር የማስተናገድ ፍላጎት የለውም። ስለዚህ የመበታተን ጉዳዮች ነገሮች ይታያሉ። አሁን ሞሮኮ በሁለት ሺ አምስት ያስተናግዳለች። ሁለት ሺ ሀያ ሰባት ላይ ኬንያ፣ ዩጋንዳ እና ታንዛኒያ በጣም ያስተናግዳሉ። ሁለት ሺ ሀያ ዘጠኝ ላይ ከሁለት ዓመት በኋላ ማለት ነው። ድጋሚ ያንን እድል የምስራቅ አፍሪካ ሀገር ያገኛል የሚል ግምት የለኝም። ምናልባት የደቡባዊ አፍሪካ ሀገር እድሉን ሊሰጠው ይችላል። ግን የደቡብ አፍሪካ ክፍለ አህጉር ላይ ያሉት ሀገራት የማስተናገድ አቅም ወይም ፍላጎት ግን ከሌላቸው፣ ምናልባት ወደ ኢትዮጵያ ሊመጣ የሚችልበት መንገድ ይዘራል። ይህም የጠቅላላ ጉባኤ የኢትዮጵያ በሁለት ሺ ዘጠኝ አፍሪካ ዋንጫ ለማስተናገድ እንድትችል የቅስቀሳ ስራ ለመስራት ነው። ፌዴሬሽኑ ከፍተኛ ፍላጎት ያለው ነገም፣ ይህንን ስራ ከዚህ በፊት በነበሩት ቀናት ይህንን ስራ እየሰራ እንደነበረ ነው ያሉኝ መረጃዎች። ፕሪምየር ሊግ በእንግሊዝ ፕሪምየር ሊግ ሊቨርፑል እስካሁን ከነበሩ ስምንት ግጥሚያዎች ሰባቱን በማሸነፍ ዘንድሮ ዋንጫ የማንሳት ግስጋሴውን ቀጥሏል። ከዋነኞቹ ተፎካካሪዎቹ መካከል በሰላሳኛው ደቂቃ ላይ ዊሊያም ሳሊባን በቀይ ካርድ ያጣው አርሰናል ቅዳሜ ዕለት በቦርመስ ሁለት ለዜሮ ተሸንፏል። በ17 ነጥቡም ተወስኗል። ቦርመስ እስካሁን ካደረጋቸው ግጥሚያዎች አርሰናልን ያሸነፈበት ሶስተኛ ድሉ ነው። ማንቸስተር ሲቲ ትናንት ዎልፍስን በገዛ ሜዳው ሁለት ለአንድ ድል አድርጎ ነጥቡን ወደ ሀያ በማድረስ ሊቨርፑልን እግር በግር እየተከተለ ነው። ማንቸስተር ሲቲ ትናንት በጨዋታው መገባደጃ ማለትም መደበኛ ዘጠና ደቂቃ ተጠናቆ በጭማሪው አምስተኛ ደቂቃ ላይ ነበር በጆን ስቶን ግብ ማሸነፍ የቻለው። የማታ ማታ ከጉድ የወጣው ማንቸስተር ሲቲም እንደ አርሰናል ከሊቨርፑል ጋር ያለው የነጥብ ልዩነት ይሰፋ ነበር። ብርቱ ፉክክር በታየበት የትናንቱ ግጥሚያ ሊቨርፑል አንፊልድ ውስጥ ቸልሲን ሁለት ለአንድ ሸኝቶ ነጥቡን 21 አድርሷል። ማንቸስተር ሲቲን በአንድ ነጥብ ይበልጣል። ቸልሲ የትናንቱን ጨዋታ ቢያሸንፍ ኖሮ ከአርሰናልም ጋር ይስተካከል አሊያም በግብ ክፍያ ይበልጥ ነበር። ለዚያም ይመስላል እስከ ጨዋታው ፍጻሜ ድረስ ብርቱ ፉክክር ያሳየውም። የሊቨርፑል የትናንትና ድል ከነማንቸስተርና አርሰናል ውጤት አንጻር የፕሪሚየር ሊጉ ላይ ከፍተኛ ተጽዕኖ እንደሚኖረው የስፖርት ተንታኞች ገልጧል። በሌሎች ግጥሚያዎች ላይስተር ሲቲ ሳውስሃምፕተንን 3 ለ2፣ ኤቨርተን ኢፕስዊች ታውን ሁለት ለዜሮ አሸንፏል። ከሁለቱም በኩል ቀይ ካርዶች በታዩበት የቅዳሜ ግጥሚያ አስቶን ቪላ ፉልሃምን ሶስት ለአንድ ድል አድርጓል። ቶትናም ዌስትሃምን አራት ለአንድ ሸኝቷል። ኒውካስል በብራይተን የአንድ ለዜሮ ሽንፈት አስተናግዷል። ማንቸስተር ዩናይትድ ብሬንትፎርድን ሁለት ለአንድ ማሸነፍ ችሏል። ቡንደስሊጋም በጀርመን ቡንደስሊጋ ትናንት ሆፍንሃይም ቦሆምን፣ እንዲሁም ፍራይቡርግ አውግስቡርግን በተመሳሳይ ሶስት ለአንድ አሸንፏል። አይንትራክት ፍራንክፉርት በባየር ሌቨርኩሰን የሁለት ለአንድ ሽንፈት ገጥሞታል። ቬርደር ብሬመን ቮልስቡርግን አራት ለሁለት ሸኝቷል። ዩኒዮን ቤርሊን ሆልሽታይን ኪልን ሁለት ለዜሮ አሸንፏል። ባየር ሚሽን ስቱትጋርትን አራት ለዜሮ አደባይቷል። በእለቱ ሶስት ግቦች የሄሪኬን ናቸው። ቡንደስሊጋውንም እንደ ላይፕሲሽ በ17 ነጥብ ግን ደግሞ በግብ ክፍያ ልዩነት ይመራል። ላይፕሲሽ ቅዳሜ ዕለት ማይንትስን ሁለት ለዜሮ ድል አድርጓል። ጀርመናዊው አሰልጣኝ ቶማስ ቱል ከጥር ወር ጀምሮ የእንግሊዝ ብሔራዊ የእግር ኳስ ቡድን አሰልጣኝ እንደሚሆኑ ታወቀ። ቀደም ሲል የጀርመኑ ባየር ሚንሽን፣ የእንግሊዙ ቼልሲ፣ እንዲሁም የፈረንሳዩ ፓሪሳን ጀርሞ አሰልጣኝ ሆኖ አገልግሏል። በባየር ሚንሽን ቡድን ያሰለጥኑት የነበረው እንግሊዛዊ አጥቂ ሄሪኬን የቀድሞ አሰልጣኙን አወድሶ ጊዜው እስኪደርስ በብሔራዊ ቡድኑም በሳቸው ለመሰልጠን እንደጓጓ ገልጧል። የቀድሞ የእንግሊዝ አሰልጣኝ ጋሬት ሳውስጌትን የሚተኩት ቶማስ ቱል ከስፌን ጎራን ኤሪክሰን ና ፋቢዮ ካፔሎ ቀጥሎ ሶስተኛው የውጭ ሀገር አሰልጣኝ ይሆናሉ። ጀርመናዊ አሰልጣኝ እንግሊዝ ቡድንን ሲመራም ቶማስ ቱሁል የመጀመሪያው ናቸው። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። አስተያየት ጥቆማችሁ አይለን መልካም ጊዜ ጤና ይስጥልኝ።